ን ልስና ፖ አማሪኛ ኤትዮፒስካ ስፕሮክ በዚህ የሬዲዮ ፕሮግራም በኡብሳላ ከተማ እንዲሁም በአጠቃላይ በስዊድን የምንኖር ኢትዮጵያውያን ማህበረሰብ አባላት በቂ መረጃዎችን በቋንቋችን የምናገኝበት እንዲሆን የሚሰራ በመሆኑ ከዚህ በኋላ በሚኖሩ ጊዜያቶች በሙሉ በጥሩ እቅድ የተለያዩ ጠቃሚ መረጃዎችን ለማቅረብ እንሞክራለን መረጃዎቹ አዳዲስ የሀገር አቀፍ ይዘቶች ያላቸው እንዲሆኑ እንዲሁም በዕለት ተዕለት ሕይወታችን ሊያግዙን የሚችሉ መረጃዎችን የምናቀርብበት ነው የሚሆነው። እርስ በርስ የምንማማርበት በኑሯችንም የሚያግዙንን ሀሳቦች እርስ በርስ የምንካፈልበት መንገድ እንዲሆን እንጠራለን እና እናንተም አድማጮቻችን የዚህ ዓላማ ተሳታፊ እንድትሆኑ ስለምንፈልግ ሀሳባችሁን በማካፈል ትረዱናላችሁ። ሁሉንም የሬዲዮ ፕሮግራሞቻችንን ለማዳመጥ ከፈለጋችሁ ሲዩ ድረገጽ ላይ ወይም ዌብሲዳ ላይ ሲዩ ኡፕሳላ ኤስሲ ሬዲዮ ብላችሁ አማርኛ የሚለውን ቋንቋ መርጣችሁ ማድመጥ ትችላላችሁ። ሲኢ ኡፕሳላ ኤስሲ ሬዲዮ ብላችሁ ማግኘት ትችላላችሁ። እንዲሁም በስልክ ሀሳባችሁን መግለጽ የምትፈልጉ ካላችሁ በሲዩ ቢሮ ስልክ ቁጥር 018694580 ላይ መደወል ትችላላችሁ። 018694580። በዚህ ስትደውሉ ግን በአማርኛ ሳይሆን በስዊድንኛ ነው ማናገር የምችሉት ወይም ሀሳባችሁን መግለጽ የምችሉት። ከዚህም በተጨማሪ በኢሜይል አድራሻችን ሀሳባችሁን ማጋራት የምትፈልጉ ካላችሁ ራዲዮ ዶት አርዩ አት ሲኢ ኡፕሳላ ዶት ኤስሲኢ ብላችሁ ብትልኩልን ይደርሰናል። በኢሜይል አድራሻችን ራዲዮ ዶት አርአይዩ አት ኤስሲኢ ኡፕሳላ አንድ ቃል ነው። ኤስሲ ኡፕሳላ ዶት ኤስሲኢ ብላችሁ ላኩልን። የፌስቡክ ገጻችንንም ላይክ በማድረግ ዘውትር የምናስተላልፈውን ፕሮግራማችንን በቀላሉ መከታተል ትችላላችሁ። ይህ በየሳምንት እሁድ ከ1730 እስከ 1800 የምንሰደው የሲዩ የአማርኛ ፕሮግራማችን ነው። የአማርኛ ኢትዮ ፕሮግራማችን በሳምንቱ አንድ ጊዜ እሁድ የሲዩ ዜና ሲዩ ሶስት እስከ 16 ጁኒ የስዕል ማሳየት በጎሱንዳ ያካሄዳል። በስዕሉ ላይ የሚካሄደው ስደተኞች አዲስ የመጡ ስደተኞች በጎሱንዳ ውስጥ የምን ያላቸውን የስዕል እውቀት የሚያሳዩበት ነው። ይህም የስዕልና የፎቶግራፍ ማሳየት የሚደረገው በየቀኑ ከአስር ሰዓት እስከ 1800 በጎሱንዳ ካልቸር ሴንተር ነው። በስድስት ጁላይ የስዱስ ነጻነት በተከበረበት ቀን በዚሁ ቀን አብሮ የእስላሞች ኤድፌስ ቀን ሆኖ ቆይተዋል። ይኸውም በ17 ይኸውም ከ14 00 እስከ 17 00 ፖሳስ ባርከን ተከብረዋል። በሰባት ጁኒ ሲዩ የህዝብ መደሰቻ በዓል አድርጓል። በዚሁም ላይ 16 ሰዓት እስከ 19 ሰዓት ድረስ በተደረገው ላይ ወደ 2000 ወደ ይቅርታ ወደ 200 ሰው የሚሆኑ ተገኝተው የግብዣው ተካፋይ ሆነዋል። ከሰባት እስከ ስምንት ጁኒ የአረቡ ቡክ ሜሳ ወይም የአረቦች የጸሐፊዎች ቀንን ለማሳየት በጎሱ እንዳ ቢብሊዮቴክ ይደረጋል። በ12 ጁኒ ፖሊሲ ምሽት በማድረግ በዚሁ በጎሱንዳ በስደት ከመጡ ከሲሪያ ከፓለስታይን ከሞሮኮ ከሊቢያ ከኢራክ የመጡ ጸሐፊዎች ያላቸውን የፖሊሲ ግጥም ያቀርባሉ በ15 ጁን የድራክ ፍሊክ ይው የወረቀት ማብረሪያ ቀን በሚስዩ በሚያዘጋጀው ላይ የወረቀት አይሮፕላን በመስራት ወጣቶችና ቤተሰቦች በዚሁ ቀን ይደሰታሉ። ለመምጣት የምትፈልጉ በቤግ ወይም በመንገድ 255 250 ሜትር ከኢካ ባለው መንገድ ላይ ነው። የኡብሳላ ዜና በኡብሳላ ውስጥ የትምህርትን ለማስተማር የሚሰሩ ድርጅቶች ከኡብሳላ ኮሙን ጋር በገበያ ላይ እንዲስማሙ ተደረገ። በዚሁም ላይ የኮሙኑ የትምህርት ሊያሰጥ የፈረገው በአራት ትምህርት አካባቢዎች ነበረ። ይኸውም አንደኛ የስዊድሽ ቋንቋ ለማስተማር ሁለተኛ የግንባታ ስራ ለማስተማር ሶስተኛ የትራንስፖርት ለማስተማር አራተኛ የቦርድ ወይንም ደግሞ የሕክምና አያያዝ ለማስተማር እንደሆነ ተገልጿል። በዚሁም ውድድር ላይ ውድድር አቅርበው ያሸነፉት አልፋ ሴ የተባለው ሲፒ በቋንቋ ማስተማር ላይ፣ ኤሌክትሪክ ኢንጂኒሪንግ የሚባለው በግንባታ ስራ ላይ እንዲሁም ደግሞ የቀሩት በትራንስፖርት እና በቦርድ ላይ አሸንፈዋል ሲል የቡሳላ ኮሙን ገልጧል። በቡሳላ ኮሙን በመጨረሻው በተደረገው ለኤሮፓ በተደረገው ምርጫ ላይ ተካፋዩ በተለይ የውጭ ሀገር ዜጎችና በኢኮኖሚ ደከም ያለው የሚኖርበት አካባቢዎች ላይ የመራጮች መካፈል በጣም ዝቅተኛ እንደሆነ የቡሳላ ኮሙን አስታወቀ። ይኸውም ለሚድ ላገር ላይ በሚሰራው አዲስ የመጡትን ሰዎች ኢንተርግሬት ለማድረግ የሚደረገው ድካም ብዙ ውጤት እንዳልሰጠ ነው ሲል ጋዜጣው ገልጿል። በዚሁም የሲዩ ፈረንደ ይህ ነገር የተደረገበት የሲቪል ሶሳይቲ ድርጅቶች በዚህ በምርጫው ላይ በደንብ እንዲያሰሩ እገዛ እንዳላገኙ ስለነበረ ነው ሲል አስተያየቱን ሰጥቷል። የአገሪቱ ዜና በሀገሪቱ ውስጥ በ በስራ ፈቃድ የሚኖሩ ሰዎች የስራ ፈቃዳቸውን ለማትረዘም ከሰላሳ ሺህ በላይ የሆኑ ሰዎች በዲጂታል ወይንም በኢንተርኔት የፈቃዳቸውን የሚያትረዘመያ ማመልከቻ ማግባት እንደሚችሉ ተገለጸ። ይኸውም ወደ ኢሚግራሽን መስረት መሄድ የሚያስፈልጋቸው ፎቶንና የጣት አሻራቸውን ለመስጠት ሲሆን በቀረውን በሙሉ በኢንተርኔት መጨረስ እንደሚችሉ የኢሚግራሽን በርከት አስታወቀ። ስቤሪያ ዴሞክራትና የበለው የተባለው ዘረኛ ድርጅት በአንድ ኩ ሌበን በተባለው ኮሙን ላይ ስልጣን እንደያዘ ተገለጸ። ይኸውም ክልዛኑን የያዘው በሌሎች በኮንሰርቫቲቭ ፓርቲው በክርስቲያን ዴሞክራት ፓርቲ እንዲሁም በሪበላርና ከፓርቲ ጋር በመተጋገዝ እነሱ አግዘውት እንደሆነ ታውቋል። እነሱም ያገዙበት ምክንያቱ የኤሌክሽን ቴክኒክ ታክቲክ ነው ሲሉ አትረድተዋል ሲል የኤክስፕሬስን ጋር ጻ ገለጸ። ባለፈው ሳምንት በተደረገው የኤሮፓያ ምርጫ ላይ ከዚህ ፓርቲዎቹ እንደሚከተለው አግኝተዋል። የኮንሰርቫቲቭ ፓርቲ ወይ ሞዴራት የሚባለው ፓርቲ አስራ ስድስት ነጥብ አስራ ሰማኒያ ሶስት ፐርሰንት ሴንተር የገበሬዎቹ ፓርቲ አስር ፐርሰንት ሊበራል የሊበራል ፓርቲው አራት ፐርሰንት ክርስቲያን ዴሞክራትና የተባለው የክርስቲያን ዴሞክራቲ ፓርቲ ስምንት ፐርሰንት ሶሲያል ዴሞክራት ሀያ ሶስት ፐርሰንት የግራው ፓርቲ 6% ሚሊየ ፓርቲ የሚሊዮው ፓርቲ 11% ፐርሰንት የስቤሪያ ዴሞክራትና ዘረኞቹ ፓርቲ 15% ፌሚኒስት ኢኒሽያቲቭ የሴቶች ፓርቲ 0.77 ፐርሰንት ፒራት የተባለው ፓርቲ 0.64 ፐርሰንት የቀረው እንዲሁ ድምፁ በደንብ በስተት የገባው አንድ ፐርሰንት ሲሆን በዚሁም ላይ ያገኙት መቀመጫ ቁጥር ሞዴራት አራት፣ ሴንተር ሁለት፣ ሊበራል አንድ፣ ክርስቲያን ዴሞክራት ሁለት፣ ሶሲያል ዴሞክራት አምስት፣ ቬንስተር ፓርቲ አንድ፣ ሚሊየ ፓርቲ ሁለት፣ ስቬሪያ ዴሞክራት ሶስት መቀመጫ እንደሚሆን ተገለጸ። ዜናችን ይጠናቀቃል ዛሬ ያነበብኩላችሁን ለመሸሻ ነኝ Cana puto joata, pápis. Cana puto joata, pê, No, no, no, no, no, يا بكر تنح تنه تنحيل ويتل ستك ادنى لبها ساديني معنا ددل هاريكا في نيكل يا بكر تنح تنه ويتل ستك ادنى لبها ساديني معنا አብራችሁን ስለቆያችሁ እያመሰገንን በእኔ በራሴ ስም በመሸሻ እንዲሁም በቴክኒክና በሬዲዮ ኃላፊ ስም በአቶ አዚስ በመሆን እያመሰገንኩ በሚቀጥለው ሳምንት እስክንገናኝ ድረስ እረፍት ጊዜያችን በሚሆኑ የእረፍት ጊዜያችን በሚያልቅበት በኦገስት ሞናድ በምንጀምርበት ጊዜ እኔ ነፃነት እንደገና ተመልሳ ስራዋን ይዛ እንኳን ደህና መጣችሁ እንደምታደርጉ ተስፋ አደርጋለሁ። ከኔ በኩል ጠና